待っ、oh ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 27 2011 ዓ ም ምሽት ግጭቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በድሬዳዋ ከተማ በተቃውሞ እንቅስቃሴ ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችን ፈጽመዋል በሚል አስተዳደሩ በቁጥጥር ስር የዋላቸውን 38 ተጠርጣሪዎች በሶስት መዝገብ ከፋፍሎ ጉዳያቸውን እያየ ነው በኋላ ላይ ደግሞ ይግባኝ ስንቀርብ ፌዴራል ፖሊስ እንደሚፈልጋቸው ወይም በሌላ ምርመራ ተደራጅቶ እንደሚያጣሩ ነው እየተገለጸ ያለው። ስለዚህ ይህንም ከግምት በማስገባት ነው ዋስትና የተፈቀደላቸውን ከልክሏል። ከተጠርጣሪዎቹ ጠበቆች አንዱ ናቸው። ተከሳሾቹ ዋስትና ተከልክለዋል ብለዋል። በአስተዳደሩ የሚገኙ 14 የግል ጠበቆች በበጎ ፈቃደኝነት ነጻ የጥብቅና አገልግሎት እየሰጧቸው ነው። ጠበቆቹ የሕግ ጥሰት እየተፈጸመ ነው ይላሉ። በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ የተዘጋጁ ዘገባዎችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎቻችን በድጋሚ ተመልሾ መጥቻለው። የዩናይትድ ስቴትስ ውስጥ የዴሞክራሲ ይዞታ በእጅጉ ተዳክሟል ሲል ዋና መስሪያ ቤቱን ዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተሰኘው መንግስታዊ ያልሆነ ቡድን ትላንት ባወጣው ሪፖርት አመልክቷል። ፍሪደም ሀውስ ለተጠቀሰው የዴሞክራሲ መንሸራተት ምክንያቱ ፕሬዚዳንት ዶናልድ ትራምፕ በህግ የበላይነት፣ በጭብጥ ላይ በተመረኮዘው ጋዜጠኛነት፣ በሌሎች መርሆዎች እና በዴሞክራሲ ደንቦች ላይ እያካ ሄዱ ናቸው ያለው ያልተቋረጠ ጥቃት ነው ሲል ከሷል። ሪፖርቱ በዲሞክራሲያ አያይዛቸው ተሻሽሏል ካላቸው ሀገሮች መካከል ኢትዮጵያ ትገኝበታለች። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ማታ ሶቱ የተሰኘውን እና ስለ አገሪቱ አጠቃላይ ሁኔታ የሚያስረዱበትን ንግግራቸውን ያደርጋሉ። ትራምፕ ዛሬ ማታ እንዳለፈው እና አንደኛ ዙር ጊዜ ሳይሆን በአፈ ጉባኤዋ ናንሲ ፔሎሲ የዴሞክራት ፓርቲው አባላት በአብላጫ ቁጥር በሚገኙበት ምክር ቤት ነው ንግግራቸውን የሚያቀርቡት። በንግግር ወቅት ከፕሬዚዳንቱ ጀርባ ናንሲ ፔሎሲ እና የአጥር ግንባታውን ወጪ አስመልክቶ ይሞግቷቸው የነበሩት ዴሞክራቶች እንደሚቀመጡ ይታወቃል። ይህ የዛሬው የፕሬዝዳንቱ ንግግር መቅረብ የነበረበት ባለፈው ማክሰኞ ነበር። ዳሩ ግን ፕሬዚዳንት ዶናልድ ትራምፕ በከፊል የተሰጉት የፌዴራል መስሪያ ቤቶች እንዲከፈቱ እስካላደረጉ ድረስ አፈጉባኤዋ ፔሎሲ ምክር ቤቱን ስላልፈቀዱላቸው ሊከናወን አልቻለም ተብሏል። በፕሬዝዳንት ዶናልድ ትራምፕና በሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን መካከል የሚካሄደው የሁለተኛ ዙር ውይይት ዝግጅት ለማጠናቀቅ የዩናይትድ ስቴትሱ የሰሜን ኮሪያ ልዩ መልእክተኛ በዚህ ሳምንት ወደ ፒዮንግያንግ እንደሚጓዝ ተገለጸ። በተባበረው አረብ ኤምኔትስ ያደረጉትን ታሪካዊ ነገር ግን አጭር ጉብኝት ዛሬ እያጠቃለሉ የሚገኙት የአለም ካቶሊካውያን ርዕሰ ሊቀነ ጳጳሳት አባ ፍራንሲስ አቡ ጋቢው ውስጥ የቅዳሴ ስርዓት መምራታቸው ተገልጿል። ሰሜናዊ አፍጋኒስታን ውስጥ በተካሄደ በተለያየ ውጊያ ታሊባን እስከ ሰላሳ ያህል የመንግስት ወታደሮችን መግደሏ ተገለጸ። ጥቃቱ የደረሰው ለአፍጋኒስታን ጦርነት ፖለቲካዊ መፍትሄ ለመሻት ሞስኮ ውስጥ ውይይት እየተካሄደ ባለበት ወቅት ነው። በክፍለ ሀገሩ ዋና ከተማ ኩንዶዋዞ አቅራቢያ ውጊያው ዛሬ ማክሰኞ ድረስ እየተካሄደ መሆኑም ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በድሬዳዋ የሃይማኖት በዓል አከባበር ላይ የተፈጸመ ጥቃትን ተከትሎ ተከትሎ ተሳትፏችኋል በሚል የተያዙ ሀያ ሰባት ተጠርጣሪዎች ላይ አስተዳደሩ የመጀመሪያ ፍርድ ቤት ፈቅዶት የነበረውን ዋስትና የይግባኝ ሰሚ ፍርድ ቤቱ ውድቅ አድርጎታል። አስተዳደሩ በተቃውሞ እንቅስቃሴ ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ጥፋቶችን ፈጽመዋል ብሎ በቁጥጥር ስር የዋላቸውን 308 ተጠርጣሪዎች በሶስት መዝገብ ከፍሎ ጉዳያቸውን እያየ ነው። በተጠርጣሪነት የተያያዙት በአስተዳደሩ የሚገኙ 14 የግል ጠበቆች በበጎ ፈቃደኝነት የነጻ የጥብቅና አገልግሎት እየተሰጣቸው ነው እየሰጧቸው ነው። ጠበቆቹ የሕግ ጥሰት እየተፈጸመ ነው ይላሉ። አዲስ ቸኮል ከድሬዳዋ ተከታዩን ሪፖርት አጠናቅሯል። ከሳምንት በፊት በድሬዳዋ ተነስቶ በነበረው ተቃውሞ ላይ መንግስት በውከትና ረብሻ ተሳትፏል ብሎ በቁጥጥር ስር ከዋላቸው 38 ተጠርጣሪዎች መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ እየሰሩ የነበሩ አምስት የአማራ ዲሞክራሲያዊ ፓርቲ ወይም አዴፕ አመራሮችን ጨምሮ 16 ተጠርጣሪዎች በአንድ መዝገብ፣ የአስተዳደሩ ቦክስ ፌዴሬሽን አሰልጣኝ የፍሬም ነጋሽ የተካተቱበት 11 ተጠርጣሪዎች በሌላ መዝገብ፣ እንዲሁም ቀሪዎቹ ተጠርጣሪዎች በሶስተኛ መዝገብ ጉዳያቸው እየታየ ነው። ባለፈው አርብ ጥር 24 ቀን ፍርድ ቤት ቀርበው የነበሩት የአዴፕ አመራሮች የተካተቱበት 16ቱ ተጠርጣሪዎች የአስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው የአምስት ሺህ ብር ዋስትና ሲዘው እንዲወጡ ፈቅዶ የነበረ ቢሆንም ፖሊስ ግን በእለቱ በፖሊስ ጣቢያ እንዲያድሩ አድርጎ በማግስቱ ቅዳሜ ዋስትናቸውን በግባይ ሰሚ ፍርድ ቤት አሳግዶታል። እነኚህ ተጠርጣሪዎች ትላንትና ድጋሚ ቀርበው የነበሩ ሲሆን የግባይ ሰሚ ፍርድ ቤትም ለአቃቤ ሕግ ሰባት ተጨማሪ የምርመራ ጊዜ ፈቅዷል። ከተጠርጣሪዎቹ አስራ አራት ጠበቆች መካከል አንዱ የሆኑት አቶ ንድሪ አስተካሌ ግን በውሳኔው ላይ ቅሬታ አላቸው። እንግዲህ የተጠረጠሩበት ወንጀል ተብሎ የቀረበው ጎማ ማቃጠልና የመሳሰሉት ነገሮች ነው በዛ ይግባኝ ዋስትና ጠይቀንላቸዋል የስር ፍርድ ቤት ዋስትና ፈቅዶ ነበረ ዋስትና የፈቀደውን ፖሊስ በተደጋጋሚ በተሰጠው ጊዜ ቀጠሮ አጣርቶ አልቀረበም ወንጀል ቃላቸውንም አልተቀበለም እና ሌሎች በቂ ምክንያቶችን በማቅረብ ነው ዋስትና የፈቀደላቸው የአምስት ሺህ ብር ዋስትና በኋላ ላይ ደግሞ ይግባኝ ስንቀርብ ፌዴራል ፖሊስ እንደሚፈልጋቸው ወይም በሌላ ምርመራ ተደራጅቶ እንደሚያጣሩ ነው እየተገለጸ ያለው። ስለዚህ ይህንን ከግምት በማስገባት ነው ዋስትና የተፈቀደላቸውን ከልክሏቸዋል። ምናልባት በሂደት እንግዲህ ሂደቱ ላይ ችግሮች ነበሩ። እውነት ለመናገር የፍርድ ቤት መጥሪያ ይዞላቸው ሲሄዱ ፖሊስ አመራሮች ፖሊስ ጣቢያ አርብ ከሰዓት ላይ መጥሪያውን ሊቀበሉ ፈቃደኛ አልነበሩ። ምስክር እያለ እንደውም ቤተሰቦችን ሂዱና እኛን እምቢ ሲሉን ሂዱና ቤተሰብ ሄዳቸው ስጡ እናንተ ደግሞ ምስክር ቁጥሩ ብለን አስራ ምናምን ሰው አለበት፣ ነው አልቀበልም የሚያሏቸው እንግዲህ። አንድ የፖሊስ አካል የፍርድ ቤት ማተብ ያለበት ነገር አደለም፣ ሌላ ግለሰብ እንኳን ምን እንደሚደርስበት ይታወቃልና ፖሊስ አልቀበልም ሲል እኛ በጣም አስደንቆናል። ከዛም ውጪ ያው እግድ ሳይኖር እስከ አንድ ቀን በማግስቱ ድረስ እስከ ማቆየት ደረጃ ነው የተደረሰው። ያም ደግሞ አላግባብ ነው ብዬ ነው የማምነው። ነው ቅዳሜ እግድ አቀረቡ፣ ለዛሬ ተቀጠረ። የዛሬ ቀጠሮ ላይ ያው ፍርድ ቤቱ ዋስትናውን ውድቅ አድርጎ የጊዜ ቀጠሮ ተጨማሪ ጊዜ ቀጠሮን የሰጣቸው ምናልባት ይሄንን ይችላል አይችልም እንደ ህግ ባለሙያ ከጠየቀኝ የወንጀል ስነስርዓት ህግ ቁጥራችን አንቀጽ 275 ላይ የፍርድ ቤቶችን የይግባኝ ሰሚ ፍርድ ቤት ስልጣን በዋስትና ላይ የይግባኝ ሰሚ ፍርድ ቤትን ስልጣን በግልጽ ነው የሚደነግገው። አንደኛው የስር ፍርድ ቤትን ውሳኔ ማጽናት ነው። ሁለተኛው ደግሞ ማሻሻል ነው። ዋስትናን አክብዶ ወይም ደግሞ ዋስትናን ተጨማሪ ማሻሻል ነው። ግን አሁን የጊዜ ቀጠሮ ይግባኝ ባልቀረበበት ወይም ደግሞ ዋስትና ሊፈቀድ አይገባም የሚል ይግባኝ ቀርቦ አት ሴም ታይም ደግሞ ጊዜ ቀጠሮ የተሰጣቸው በግረገድ ተቀባይነት አለው የለው የሚለውም ከሌሎች ጠበቆች ጋር ተማክረን ይግባኝ የምንጠይቅበትም ከሆነ የምናቀርብ ነው። በሌላ በኩል ባለፈው ቅዳሜ ጥር 25 ቀን ያስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው ሁለት ሺ ብር የዋስትና ሲይዘው እንዲወጡ ፈቅዶላቸው የነበሩ አሰልጣኝ የፍሬም ነጋሽ ያሉበት 11 ተጠርጣሪዎች ላለፉት አ ስምንት ሰዓታት የፍርድ ቤት ውሳኔ ተጥሶ ፖሊስ ሊለቃቸው አልቻለም ሲሉ የተጠርጣሪዎቹ ጠበቆች በትላንትና ዕለት ለይግባኝ ሰሚ ፍርድ ቤት አቤቱታ አቅርበዋል። አቃቤ ሕግ በበኩሉ የዋስትና ውሳኔውን በፍርድ ቤት አሳግጄ ነው ሳይፈቱ እንዲቆዩ ያደረግኩ ሲል መልሷል። በተጨማሪም ተጨማሪ ምርመራ ጊዜ ተጠይቆ ተፈቅዶለታል። ቀሪዎቹ 268 ተጠርጣሪዎች ዛሬና ነገን ጨምሮ በተለያዩ ቀናት ተከፋፍሎ እንዲቀርቡ አስቀድሞ በተሰጣቸው ቀጠሮ መሰረት ዘጠናዎቹ ዛሬ ፍርድ ቤት ቀርበው ነበር። የችሎት አዳራሽ ስለማይችል ሶስት ተወካዮች ብቻ ወደ ችሎት እንዲገቡ ተደርጎ ቀሪዎቹ ተጠርጣሪዎች በሚኒባስና ገልባጭ መኪና ውጭ እንዲጠብቁ ተደርጓል። ሆኖም ተጠርጣሪዎቹ የልዩ ኃይሉን አያያዝና አሁን በሚገኙበት ኢንዱስትሪ መንደር አካባቢ ባለ ካምፕ እስከ ቅርብ ቀናት ድረስ መጸዳጃ ቤት የሌለ መሆኑን በመቃወም በመንገድ ላይ ሲያሰሙት በነበረው ተቃውሞ ችሎት ሳይቀርቡ ተረጋግተው ለነገ እንዲመጡ ዳኛው ቀጠሮ ሰጠዋቸው። በጥምቀት አከባበር ላይ የተፈጸመውን ትንኮሳ ተከትሎ በተነሳውና ፖለቲካና መልካም አስተዳደር ላይ ባተኮረው ተቃውሞ ፖሊስ 38 ተጠርጣሪዎችን በቁጥጥር ስር አውሎ እንደነበር ከሳምንት በፊት ገልጾ ነበር። ሆኖም በተቃውሞ ሂደት የተፈጸሙ ጥፋቶች ሊኖሩ ቢችሉም የተቃውሞ እንቅስቃሴው ግን እንደ መብት ጥያቄ መታየት አለበት ብለው ያመኑ 14 የግል ጠበቆች ለነኚህ ተጠርጣሪዎች በነጻ የጥብቅና አገልግሎት እየሰጧቸው ይገኛሉ። በተያያዘ ዜና ከ1998 ጀምሮ የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር የነበሩት ጌታቸው አስረስ በኦሮሚያ ክልል በልዩ ልዩ ኃላፊነቶች ሲያገለግሉ በነበሩት ኮሚሽነር አለሙ መርጊያ ተተክተዋል። ኮሚሽነሩ የተነሱት በፈቃዳቸው ጠይቀው ይሁን ወይም ከሰሞኑ የተቃውሞ እንቅስቃሴ ጋር የተያያዘ ስለመሆኑ መረጃ አልተገኝም። ሆኖም ከሳምንት በፊት ከቪኦኤ ጋር ቃለ ምልልስ ሰጥተው የነበሩት ከንቲባ ኢብራሂም ውስማን ባጠረ ጊዜ ፖሊስ ላይ ለውጥ ይኖራል ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮለኝ ድሬዳዋ። አዲስ ቸኮልን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ተከታዩ ዘገባችንም ወደ ፍርድ ቤት ነው የሚወስደን። የፌዴራሉ ጠቅላይ ፍርድ ቤት በአቃቤ ህግና በአቶ ኢሳያስ ዳኛው መካከል ባለው ክርክር የእግር ትዕዛዙን አነሳ። ጉዳዩን ሲመለከት ለቆየው የበታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል። ከፍተኛው ፍርድ ቤት ጉዳዩን ለማየት ቀጠሮ ቆርጧል። መለስካቸው አመሃ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ዛሬ በአቃቤ ህግና በአቶ ኢሳያስ ዳኘው መካከል ያለውን ክርክር የተመለከተው በጽህፈት ቤቱ ነበረ። የተጠርጣሪ አቶ ኢሳያስ ጠበቃ ከደንበኛቸው ጋር ለምን እንደቀረቡ ሲጠየቁ ከጠቅላይ ፍርድ ቤት ቀደም ሲል እንደተሰናበቱ አስታውሰው ዛሬ እዚህ የቀረቡበትን ምክንያት ግን እንደማያውቁ ገልጸዋል። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ተጠርጣሪው አቶ ኢሳያስ ዳኘው በዋስ እንዲፈቱ ወስኑ ነበረ። ይሁንና ከሳሽ አቃቢ ሕግ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ብሎ የበታች ፍርድ ቤትን ውሳኔ አሳግዶ ለክስ ማቅረቢያም የአስር ቀን ጊዜ አስፈቅዷል። የአቶ ኢሳያስ ጠበቃ ዛሬ ለፍርድ ቤቱ ያስታወሱት ይህን ትዕዛዝ ነው። በመሆኑም ደንበኛቸው እዚህ ፍርድ ቤት የሚቀርቡበት ምክንያት እንደሌለ ተናግረው አቃቢ ሕግ በፈለገው ጊዜና ስፍራ ሊያቀርባቸውና ሊያንገላታቸው ሕግ አይፈቅድለትም ሲሉ ተከራክረዋል። ፍርድ ቤቱ በበኩሉ አቃቢ ሕግ አዲስ አቤቱታ ለዚህ ችሎት እንዳቀረበ አስረድቶ አቤቱታ መቀበልና መመርመር ግዴታውም ሥልጣኑም እንደሆነ አስገንዝቧቸዋል። ስለሆነም የአቃቢ ሕግን አቤቱታ ለመመልከትና የእሳቸውንም ክርክር ሰምቶ ውሳኔ ለመስጠት ለነገ ጥር 29 ቀን 2011 ዓ ም ከቀትር በኋላ ሁለቱም ወገኖች እንዲቀርቡ ትዕዛዝ ሰጥቷል። አቶ ኢሳያስ ዳኘው በሶማሌ ክልል በሜቴክ አማካኝነት ከተሰሩ የኢትዮጵያ ቴሌኮም ማማዎች ጋር በተያያዘ በሙስና ወንጀል ተጠርጥረው በስር ላይ እንዳሉ አይዘነጋም። መለስካቸው አመሃ لامير دمز راديو كاديس أديس أبابا መለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የቤንሻንጉል ክልል ሰላም ግንባታና ጸጥታ ቢሮ ሁለት መቶ ሶስት ጸረ ሰላም ኃይሎች ያላቸውን ግለሰቦች በቁጥጥር ስር መዋሉን ገለጸ። እነዚህ ኃይሎች የበርታ ሕዝብ ነጻ አውጪ ንቅናቄ በማለት ራሳቸውን የሚጠሩና ጥቃት ለመፈጸም ስልጠና ላይ ያሉ መያዛቸውን የቢሮ ኃላፊ ለቪዮ ተናግረዋል። በወታደራዊ ጥቃቱ ወቅት ሁለት ግለሰቦች መሞታቸውም ተገልጿል። የበርታ ሕዝብ ነጻ አውጪ ንቅናቄ ተወካዮችን ለማድረ ማግኘት ያደረግነው ጥረት አልተሳካም። ናኮር መልካ ዝርዝር አለሁ ቁጥራቸው 23 የሚደርስ የበርታ ህዝብ ነጻ አውጪ ንቅናቄ በማለት ለሚጠሩ ለሶስት ወራት ህገወጥ ወታደራዊ ስልጠና ሲሰጥ የቆየን ኃይል ትናንት ከፌዴራል መንግስት ጋር ባደረጉት ወታደራዊ ጥቃት መያዛቸውን የሰላም ግንባታ እና ፀጥታ ምክትል ኃላፊ ኮማንደር አብዱልዓዚዝ መሐመድ ለቪኦኤ ተናግረዋል። ኃይሎቹ በአሶሳ ወረዳ ገንገን ቀበሌ መያዛቸውን የጠቀሱት ኮማንደር አብዱልዓዚዝ ወደ ሆሞሻና መንጌ ወረዳዎች ጥቃት ለመፈጸም እየተንቀሳቀሱ ነበር ብለዋል። ሰዎቹ የጸረ ሰላም ኃይል ዓላማ ያላቸው ወጣቶችን በማሰባሰብ ታካ የነበሩ። ግለሰቦች ዘጠቅዳ ሀይሎች እንዲፈተኑ ተደርጎ ከተፈተኑ በኋላ እነዚህ ሰዎች ኮቴያቸውን በመከተል ትናንትና ሙሉ በሙሉ ቁጥጥር ስር ያሉበት ሁኔታ አለ ማለት ነው። እነዚህ ጸረ ሰላም ሀይሎች በማለት እርስዎ የገለጿቸው ሰዎች የት ነው ሲቀፍ የነበሩት? በክልሉ በተንቀሳቀሱባቸው ቦታዎች ላይ ምን ያህል ጊዜ ቆይተዋል የሚለውን ማየት እንችላለን። አዎ፣ ግለሰቦቹ በግምት ከሶስት ወር ወደ ገምገም በመባል የሚጠራ ቦታ ላይ እዚያ ጋ ወጣቶችን አሰባስቦ ሲያሰለጥኑ ነበር። ይህን ስልጠናቸው ሳይጨርሱ ወደ አደጋ ሳያደርሱ መፈተን አለበት የሚል ከፌደራል መንግስት ጸጥታ ሀይሎች ጋር አብረን በመሆን ከማሰልጠኛ ብዙ ህዝብ እጃቸው ውስጥ ሳይገባ መፈተና አለበት። በምን እንዲፈተኑ ተደርጎ ኮቴያቸውን ተከትለን ያው ትናንትና በቁጥጥር ስር አውለናል ማለት ነው። ከእነዚህ ኃይሎች በሰላማዊ መንገድ እንዲንቀሳቀሱ የሽምግልና ጥሪ ተቀብለው ከህብረተሰቡ ጋር ተቀላቅለው በሰላም ህይወታቸውን የሚመሩ የንቅናቄው አባላት እንዳሉ ኮማንደሩ ገልጸዋል። አሁን የተያዙት ግን ይህን የሰላም ጥሪ ወደ ጎን በመተው ጫካ ገብተው ራሳቸው መንግስት ለመሆን የሚጥሩ ስለሆኑ እንዲበተኑ ተደርጓል ብለዋል። ግለሰቦቹ በዚህ በፊት ችግር ፈጣሪ ናቸው። በተለያየ ጊዜያት ራሳቸው መንግስት መሆን የሚፈልጉ እንደ ነዋሪ ሆኖ ህግና ስርአትን አግብሮ መኖር የማይፈልጉ ግለሰቦች መሆኑን በተደጋጋሚ ችግር የሚፈጥሩ ግለሰቦች ናቸው። ቢመከሩም ቢመከሩም ሁልጊዜ በጥፋት የማይርቁ ግለሰቦች ናቸው። ባጠፉት የጥፋት መሰረት የህግ ለውጭ ተገዥ እንዲሆኑ በተደረገላቸው መጥሪያ መሰረት እነዚህ ሰዎች መጥሪያውን ወደ ጎን ተመተው ወደ ጫካ ወጣቶችን አስተባስቦ ራሴ ነጻነት አወጥ አለ ብሎ የወጡ ግለሰቦች ናቸው ማለት ነው። ግለሰቦቹ ደግሞ ያው አንድ የሚንቀሳቀሰው ፓርቲ አለ፣ እንደዛ ተብሎ የሚጠራ ምልመላ እና ስልጠና ሲያካሄዱ የነበረ ቁጥጥር ሰው አለ

የክልሉ መንግስት ጸረ ሰላም ኃይሎች በማለት የሚጠራቸው ሲያዙ በሰላማዊ መንገድ እጅ እንዲሰጡ ቢጠየቁም ተኩስ በመክፈታቸው ሁለት ሰዎች በተኩስ ልውውጡ እንደተገደሉ በመንግስት በኩል ግን ምንም ጉዳት አለመድረሱን ገልጸዋል። መንግስት በሰላማዊ መንገድ እጃቸውሲክርደው ከፍተኛ የሆነ ጥረት አድርጓል። ምክንያቱም ሰዎች የተላጉ በሰላማዊ መንገድ በሆነ መንገድ እንዲገቡ ጥሪ ቢደረግላቸው ሰው ቢላጊባቸው ሽማግሌ ቢላጊባቸው jó ni ka ያው የጸጥታ ኃይሉ ከታንባቸው በመግባት እንዲፈተኑ ተደርገዋል። ከዛ ውስጥ ታድሶ ተሰጥቷቸው ወደ አካባቢ ተመለሰዋሉ። እነዚህ ውስጥ ደግሞ በፊቱም እኛ እጃችን አንተትን ብሎ ደግሞ የመጨረሻ አቋም ይዞ ወደ ጫካ እንደገና የሸፈቱ እነሱ ናቸው። ተኩስ ከፍቶ አንድ ሁለት ሰው ገነሱ ሞዷል። ቡድኑ ይዞ ይንቀሳቀስ የነበረ የተለያዩ የነፍስ ወከፍ መሳሪያ መያዙንም ጨምረው ገልጸዋል የበርታ ህዝብ ነፃ አውጪ ንቅናቄ ተወካዮችን ለማግኘት ያደረግነው ጥረት አልተሳካም። የንቅናቄው ሊቀመንበር በሌላ ጉዳይ ተጠርጥረው በሕግ ቁጥጥር ስር እንደሚገኙ የክልሉ ሰላም ግንባታና ጸጥታ ቢሮ ምክትል ኃላፊ ጠቁመዋል። ስለ ዝርዝሩ ግን አላብራሩም። ለአሜሪካ ድምጽ ናኮር መልካ ነቀምቴ ተመኮርን ለዘገባው እናመሰግናለን። አሁን ቀደም ሲል በዜናው ላይ ወደ ጠቀስነው ሪፖርት እናልፋለን። ዩናይትድ ስቴትስ ውስጥ የዴሞክራሲ ይዞታ በእጅጉ ተዳክሟል ሲል ዋና መስሪያ ቤቱን ዋሽንግተን ዲሲ የሆነው ፍሪደም ሀውስ የሚባለው መንግስታዊ ያልሆነ ቡድን ትናንት ባወጣው ሪፖርት አመልክቷል። ፍሪደም ሀውስ ለጠቀሰው የዴሞክራሲ መንሸራተት ምክንያቱ ፕሬዚዳንት ዶናልድ ትራምፕ በህግ የበላይነት፣ በጭብጥ ላይ በተመረኮዘው ጋዜጠኝነት፣ ለሌሎች በሌሎች መርሆችና በዴሞክራሲ ደንቦች ላይ እያካሄዱ ናቸው ያለው ያልተቋረጠ ጥቃት ነው ሲል ከሷል። ሪፖርቱ በዴሞክራሲ አያያዛቸው ተሻሽለዋል ካላቸው ሀገሮች መካከል ኢትዮጵያ ትገኝበታለች። ኤርትራ ደግሞ የነፃነት ጭራ ብሎ ከዘረዘራቸው ሀገሮች መካከል አሰልፏታል። ሜጋን ደዞር ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል። ዴሞክራሲ እንደ ዩናይትድ ስቴትስ ሁሉ በአምባገነናዊነት የተዋጠባቸው ሌሎችም ሀገሮች አሉ ሲል ፍሪደም ሃውስ በሪፖርቱ አመልክቷል። ለድምፁ መቋረጥ ይቅርታ ጠይቃለሁ። እንደ ገና ጀምረዋለሁ። ዴሞክራሲ እንደ ዩናይትድ ስቴትስ ሁሉ በአምባገነናዊነት የተዋጠባቸው ሌሎችም ሀገሮች አሉ ሲል ፍሪደም ሃውስ በሪፖርቱ አመልክቷል። የፍሪደም ሃውስ ፕሬዚደንት ማይክል አብራሞዊት ትናንት በሰጡት መግለጫ ዋናው አደጋ የሚመነጨው የአሜሪካ ዴሞክራሲ ዘላ ዓለማዊ ካለመሆኑና በተለይ ደግሞ ፕሬዝደንቷ ለመሰረታዊ ዋልታዎቹ ክብር ሳይኖረው ሲቀር ነው ብለዋል። ይሁን እንጂ በዓለም አቀፍ ደረጃዎች ከታየ የዩናይትድ ስቴትስ ዲሞክራሲ አሁንም ጠንካራ መሆኑን የነጻነት ይዞታዋ ነጥብ ቢናገርም ወትሮ አቻዎቿ ከነበሩት ጀርመን፣ ፈረንሳይና እንግሊዝን ከመሳሰሉ ነባር ዲሞክራሲዎች አሽቆልቁሏል። በነ ግሪክ፣ ክሮኤሽያና ሞንጎሊያ ሰልፍ መቀላቀሏንም ይኸው የፍሪደም ሃውስ ያለፈው የ2018 ዓ ም የዓለም የነጻነት ይዞታ ሪፖርት ይናገራል። ከነባር የነጻነትና የዲሞክራሲ ይዞታቸው ማሽቆልቆላቸው ከተጠቀሰው መካከል ከአውሮፓ ሃንጋሪ፣ ከደቡብ አሜሪካ ኒካራጓ፣ ከአፍሪካ ካሜሩን፣ ከእስያ ቻይና የሚገኙበት ሲሆን በግምገማው ከታዩ 195 ሀገሮች ሃምሳው ነፃነት የሌለባቸው ተብለው ተፈርጀዋል። 59 ሀገሮች በከፊል ነጻ፣ 86 ሀገሮች ነፃነት የተረጋገጠባቸው ተብለዋል። ባለፈው ዓመት የነጻነት መለኪያ የሰልፉ ጭራ ናቸው ከተባሉት አገሮች ሶሪያ፣ ደቡብ ሱዳን፣ ኤርትራ፣ ቱርክሜኒስታንና ሰሜን ኮሪያ የተጠቀሱ ሲሆን የነጻነት አውራ ተብለው ደግሞ ፊንላንድ፣ ኖርዌይ፣ ስዊድን፣ ካናዳና ሆላንድ በመሪነት ተጠርተዋል። አርሜኒያ፣ ኢትዮጵያና ኢራቅ ባለፈው ዓመት ውስጥ በነጻነትና በዴሞክራሲ ይዞታ ጉልህ የዕድገት ለውጥ ያስመዘገቡ ተብለው ተሞካሽተዋል። በፍሪደም ሃውስ ሪፖርት ኢትዮጵያ ውስጥ ገዢው ፓርቲ የለውጥ ሐሳብ የሰነቁ ወይም ለውጥ አራማጅ ሲል የጠራቸውን ጠቅላይ ሚኒስትር በመሪነት ማውጣቱንና ይህ እርምጃም የአስቸኳይ ጊዜ አዋጁ እንዲነሳና የፖለቲካ እስረኞች እንዲፈቱ ለማድረግ ማስቻሉን ፍሪደም ሃውስ አመልክቷል። ሰለሞንን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ሳምንት በጅቡቲ ኦቦክ በተሰኘ ስፍራ በተገለበጠ ሁለት ጀልባ ሕይወታቸውን ያጡ ኢትዮጵያውያን ቁጥር ሀምሳ ሰባት መሆኑን ባለፈው ሳምንት ዘገባችን እነዚህ የሞቱ የሟቾች ቁጥር ኢትዮጵያውያን ይሁኑ አይሁኑ አለመታወቃቸውን ጠቅሰን ዘግበን ነበር። በዛሬው ዕለት ያነጋገርናቸው የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ሟቾቹ ኢትዮጵያውያን መሆናቸውን ገልጸውልናል። በዚህም ልብ የሚሰብር አደጋ ምክንያት ለቤተሰቦቻቸው መጽናናትን እንመኛለን ሲሉም ገልጸዋል። አደጋው ከተከሰተበት ጊዜ አንስቶ በጅቡቲ የኢፌዴሪ ኤምባሲ ምክትል ሚሲዮን መሪ አምባሳደር መሐመድ ሀሰን የተመራ አራት አባላት ያሉት የልዑካን ቡድን አደጋው የደረሰበት ቦታ ላይ በመሄድ ጉዳዩ ላይ ማጣሪያት ሲያደርጉ እንደቆዩም ገልጸዋል። ማምሻውን አነጋግሬያቸው ነበር። ይህ እናንተም እናንተ እንደተከታተላችሁት ጅቡቲ ሰሜን ምስራቅ አቅጣጫ የምትገኝ ኦቦክ የምትባል መደበራዊ ክልል አለች ጅቡቲ ውስጥ። ከዛ ጎዶሪያ የሚባል ቦታ አለ። ከዛ አካባቢ ህጋዊ ባለሆነ መንገድ ወደ የመን ለመሸጋገር ሲሞክሩ የነበሩ ኢትዮጵያውያን ናቸው። ይሄ አደጋ የደረሰባቸው ጀልባ ምድር አደጋ የደረሰባቸው ይሄን አስመልክቶ የውጭ ጉዳይ ሚኒስቴር ያው በትናንትና ሁለት አንድ መግለጫ አውጥቷል። የያዘን መግለጫ ለባላው ቤተሰቦች፣ ወዳጅ ዘመዶች እና ለመላው ኢትዮጵያ ሕዝብ መጽናናትን ይመኛል። የውጭ ጉዳይ ሚኒስቴር ይህን ካልኩ በኋላ አደጋው ከተከሰተበት ጊዜ አንስቶ የተደረጉ እንቅስቃሴዎችን ለማንሳት ያህል አደጋው ከተሰማበት ሰዓት አንስቶ እዛ ጅቡቲ የሚገኘው የኤፌድሪ ኤምባሲያችን አባላት ያሉት ቡድን አደራጅቶ ወደ አደጋው ስፍራ ተንቀሳቅቷል። እዛም እንደደረሰ ቅድም የጠቀስኳት አካባቢ ያስተዳደር የኦቦክ አስተዳደራዊ ክልል ኃላፊዎች ጋር በጋራ በመሆን ወደ አደጋው ስፍራ አብረው ሄደዋል። አደጋው ስፍራ ላይ የጅቡቲ መንግስት ኃላፊዎች፣ የአይ ኦ ኤም ሰዎች፣ የዓለም አቀፉ ቀይ መስቀል ማህበር ሰዎች ሆነው በጋራ ከአደጋ በሕይወት የተረፉትንም ሰዎች ማነጋገር ችለዋል። እንግዲህ እነሱ እዛ ባገኙት መረጃ መሰረት አስራ ስድስት ዜጎች በሕይወት ጣፋቸውን መረጋገጥ የተቻለ ሲሆን ከዓለም አቀፉ ቀይ መስቀል እና ከዓለም አቀፉ ስደተኞች ማህበር አይ ኦ ኤም ጋር በመሆን አስፈላጊው ሕክምናና ድጋፍ እንዲያገኙ ማድረግ ትችሏል። እዛ በመለስ እንግዲህ ከተረፉት ሰዎች ከተደረገ ቃለ ምልልስ ነው ምን ያህል ኢትዮጵያውያን ሕይወታቸው አልፏል የሚለውንም መረጃ ማግኘት የተቻለው በአጠቃላይ ሀምሳ ሰባት ኢትዮጵያውያን ሕይወታቸውን ያቁ መሆናቸውን ነው ማረጋገጥ የተቻለው። ከዚህ በኋላ እንግዲህ የተደረገው እዛው አካባቢ ካምፕ አለ ወይም ካምፕ በርካታ ኢትዮጵያውያን ተመሳሳይ የሆነ አደገኛ ለማድረግ የተሰባሰቡበት ነው። እነሱንም በማግኘት ይህ አይነቱ አካሄድ ራሳቸውን ለአደጋ የሚያጋልጡ መሆኑን ውይይት በማድረግ ወረዲ ወደ ሶስት መቶ አርባ ሰባት የሚሆኑ ሰዎች ወደ ኢትዮጵያ ለመመለስ ሉ በፈቃደኝነታቸውን ገልጸዋል። ይሄ እንግዲህ በፈቃደኝነት ለመመለስ ስለወሰኑም አስፈላጊውን እገዛ በማድረግ ወደ በፍጥነት ወደ ሀገራቸው ከመለሱ ለማስቻል እዛ ያለው ሚስዮናችን የጉዞ ሰነዶችን በማዘጋጀት ከሌሎችም አካላት ጋር በመመካከር ወደ ሀገራቸው ለመመለስ ለመመለስ እየተደረገ ይገኛል። እንግዲህ አቶ ነቢያት፣ እንደሚታወቀው በአሁኑ ሰዓት የመን ያሉ ኢትዮጵያውያን ወደ ኢትዮጵያ ለመመለስ እየጠየቁም ያሉበት ሁኔታ አለ። ከሁለት ወራት በፊት ተመሳሳይ ሪፖርቶችን አቅርበን ነበር ዩኤንኤችሲአር ሰነድ ይስጠን የሚል አሁን ደግሞ አልተቋረጠም ማለት ነው። ሰዎች አሁንም እየተሰደዱ ነው እየሄዱ ነው ማለት ነው። አዎ እንግዲህ የሚያሳዝነው እዛም ያሉ ሰዎች ጋር ከኤምባሲያችን እዛ ቦታው ላይ ተገኝተው ካሉ ሰዎች ካደረጉት ቃለ ምልልስ ያገኙት መረጃ ምንድን ነው፣ እየሄዱ ያሉት ሰዎች አሁን በየመን ያለውን ተጨባጭ ሁኔታ በሚገባም ግንዛቤ ያላቸው እንዳልሆነ ነው። ስላለው ጦርነት፣ ሊገጥማቸው የሚችለውን አደጋ የጀልባ ጉዞውም እንዲህ በቀላሉ ለከፍተኛ አደጋ ሊያጋኝታቸው እንደሚችል ጠቀሟና ግንዛቤም በሰዎቹ ዘንድ በተጓዙ ለሌለ ነው ለመረዳት የተቻለው። ለዚህም ነው አሁን ወደ ሶስት መቶ አርባ ሰባት ሰዎች ይህ ጉዞ ሊያደርጉ የተዘጋጁ ግን በተደረገ ውይይት በፈቃደኝነት ብንመለስ ይሻላል የሚለው ውሳኔ ውስ ነው ወደ ሀገራቸው ለመመለስ የወሰኑት። ኬት አካባቢ የሄዱ ናቸው ማለት የኬት አካባቢ ስል የገጠራማ ነው የከተማ አካባቢ ነው ኬት አካባቢ ነው የተነሱት። በዝርዝር እንግዲህ ዝርዝሩ ያንዳንዱ መንደር የመጣው ማወቅ አይቻልም። የተለያዩ የኢትዮጵያ ክልሎች የመጡ ናቸው። በአብዛኛው ግን በምስራቃዊ የሀገራችን አካባቢ ከተለያዩ ስራዎች የመጡ ሰዎች ናቸው። ባለፈው ሳምንት በዚህ በጅቡቲ ኦቦክ በተሰኘው ስፍራ ባደረሰው በጀልባ መገልበጥ አደጋ ህይወታቸውን ያጡት 57 ሰዎች ኢትዮጵያውያን መሆናቸውን የውጭ ጉዳይ ሚኒስቴር ሲያረጋግጥ፣ ቀብራቸው አስክሬናቸውን በተገኘበት አካባቢ ጎርዲያ በተባለ ስፍራ መፈጸሙን ገልጾልናል። ከአደጋው 17 ሰዎች 16 ሰዎች በህይወት ተገኝተዋል። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም የተረፉትን እማኝ አድርጎ ባለፈው ሳምንት ባወጣው ሪፖርት አስክሬናቸው ያልተ ገኘ እንዳሉም አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው የተረፉትን ወደ ቦታቸው ለመመለስ ከፍተኛ ጥረት እየተደረገ እንደሆነ ሊሄዱ ደግሞ መዛው ተቀምጠው የነበሩ ሶስት ከ347 የሚሆኑ ሌሎች ስደተኞችንም ለመመለስ ጥረት እየተደረገ ነው ብለዋል። በዚህ አጋጣሚም የህይወት አድን ግብረ ሀይል በማቋቋም በህይወት የተረፉትን ዜጎች በመርዳት ህይወታቸውን ያጡ አስክሬንም በመፈለግ እንዲሁም ቀብራቸው እንዲፈጸም በማድረግ ድጋፍ ላደረጉላቸው የጅቡቲ መንግስትና ዓለም አቀፍ የስደተኞች ድርጅት ምስጋናን አቅርበዋል። አድማጮች እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በቪዮኤ አማሃሪክ የፌስቡክ ገጻችን እንዲሁም ሀሽታግ ጋቢና ቪኦኤን በመጠቀም በትዊተር ላይ አድርሱን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረው ሞክቢል ያበሩ ነው። ጉዟችሁ የሰመረ ይሁን እያልን በጀመር ነው በዚህ አደራ በተሰኘው በስደተኞች ህይወት ላይ በጠነጠነው ሙዚቃ እንተዋቸዋለን።

Dio saga americati.